ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ ከግብጽና ከሱዳን ጋር በያዘችው ድርድር ዩናይት ስቴትስ በኢትዮጵያ ላይ እያሳደረች ነው ያሉትን ጫና በመቃወም ኢትዮጵያውያንና ትውልደ ኢትዮጵያውያን ዛሬ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር ደጃፍ የተቃውሞ ድምፅ በማሰማ ላይ ናቸው።

አባይ ጉዳይ፣ አባይ ጉዳይ፣ አንድ ነን፣ አንድ ነን፣ ምንም አይነት ልዩነት ይኖረን፣ ምንም አባይ ጉዳይ፣ አባይ ጉዳይ፣ አንድ ነን። የሰላማዊ ሰልፈኞቹን ድምጽ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይረስ ይቀርባል። ሀገር ስትሞት ማህበረሰቦች ይሞታሉ፣ ሀገር ስትሞት ብሔሮች ይረሳሉ። እንዳንሞት እንዳንጠፋ ኢትዮጵያን

መጠበቅና ማበልጸግ ከሁላችን የሚጠበቅ ቀዳሚ ተግባር ሊሆን ይገባል። ጠቅላይ ሚኒስትር አብይ አህመድ ናቸው በደቡብ ክልል ከምባታ ጠምባሮና አላባ ዞኖች ተገኝተው ከተናገሩት የተወሰደ ነው። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ የካቲት 19 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።

አዳነሽ ፍሳዬ ደግሞ ዜናውን አነባለሁ። የቴክኒክ አቀናባሪ ብርሃን ኃይሉ ስርጭት መሐንዲሳችንና ሸዋናት እስከ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ርዕሰ ዜና እናስቀድማለን። ኮሮና ቫይረስ ባለፈው ታህሳስ ወር ቻይና ከገባበት ጊዜ አንስቶ ከአርባ በላይ ሀገሮች ውስጥ ገብቶ ቢያንስ 82 ሺህ ሰዎች መታመማቸው ተገለጸ። ኮሮና ቫይረስ ዩናይትድ ስቴትስ ውስጥ መግባቱ አይቀሬ ነው

ነገር ግን ተገቢ ምላሽ ለመስጠት ዝግጁ ነን አሉ ፕሬዚደንት ዶናልድ ትራምፕ። አሁን ዝርዝር ዜና። በአለም ዙሪያ ያሉት የጤና ጥበቃ ባለሥልጣኖች የኮሮና ቫይረስ መዛመትን ለመከላከል ምን አይነት እርምጃ መወሰድ አለበት በሚለው ነጥብ ላይ ማትኮራቸው ታውቋል። ኮሮና ቫይረስ ባለፈው ታኅሳስ ወር ቻይና ከገባበት ጊዜ አንስቶ ከ40 በላይ ሀገሮች ውስጥ ገብቶ ቢያንስ 8200 ሰዎች መታመማቸው ተገልጿል።

ዩናይትድ ስቴትስ እና ደቡብ ኮሪያ በጣምራ ሊያካሄዱት የነበረውን ወታደራዊ ልምምድ አቋርጠዋል። ዜጎቿ ወደ ደቡብ ኮሪያ እንዳይጓዙ ዩናይትድ ስቴትስ አስጠንቅቃለች። እስካሁን ባለው ጊዜ ውስጥ ከቻይና ውጭ ብዙ የኮሮና ቫይረስ በሽተኞች ያሉት ደቡብ ኮሪያ ውስጥ መሆኑ ተዘግቧል። በደቡብ ኮሪያ ዛሬ 505 ተጨማሪ በሽተኞች እንደተገኙ የሀገሪቱ የጤና ጥበቃ ባለሥልጣኖች ተናግረዋል። በአጠቃላይ

1766 የኮሮና ቫይረስ በሽተኞች እንዳሉ ታውቋል። ጃፓን 200 የኮሮና ቫይረስ በሽተኞች እንዳሏት ተዘግቧል። የኮሃማ ላይ ለሳምንታት ያህል ኳራንቲን ላይ ባለችው መርከብ ውስጥ ከ700 በላይ የኮሮና ቫይረስ በሽተኞች መኖራቸው ሳይቆጠር ማለት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ሲናገሩ ቢያንስ

በ37 አገሮች ከ88 ሺህ በላይ የሚሆኑ ሰዎች በታመሙበት በአሁኑ ወቅት ዩናይትድ ስቴትስ ውስጥም መግባቱ አይቀርም፣ ነገር ግን ሀገሪቱ ምላሽ ለመስጠት ዝግጁ ናት ብለዋል። የማይቀር ነገር ይመስለኛል። በአነስተኛ ደረጃ ወይም በትልቁ ሊገባ ይችላል። የሆነ ሆኖ እኛ ሙሉ በሙሉ ዝግጁ ነን ሲሉ ፕሬዚደንት ትራምፕ ትላንት ዋይት ሀውስ ቤተ መንግስት ሆነው ለጋዜጠኞች ተናግረዋል።

በአሜሪካ ሕዝብ ላይ የሚያደርሰው አደጋ ዝቅተኛ ነው ሲሉም አክለዋል። የበሽታ ቁጥጥርና መከላከያ ማዕከል ባለሥልጣኖች አሁን ያለው አንድ ጥያቄ ቫይረሱ የሚስፋፋው መቼ ነው፣ ዩናይትድ ስቴትስ ውስጥ በጠና የሚታመሙት ሰዎች ብዛት ስንት ይሆናል የሚለው ነው ካሉ በኋላ ነው ፕሬዚዳንቱ ይህን ያሉት። እስካሁን ባለው ጊዜ የዩናይትድ ስቴትስ ውስጥ ስልሳ የኮሮና ቫይረስ በሽተኞች መኖራቸው ታውቋል።

አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ደቡብ ሱዳን ውስጥ በነዳጅ ዘይት ሀብት የታደለው ሩዌንግ ወረዳ ነዋሪዎች በአካባቢው የሚፈሰው ነዳጅ ዘይት አካባቢን በክሏል በሚል ክስ በሚሊዮኖች ዶላሮች የሚቆጠር ካሳ እንዲከፈላቸው ፊርማ በማሰባሰብ ለሀገሪቱ ከፍተኛ ፍርድ ቤት ማቅረባቸው ተዘግቧል። የሩዌንግን ማህበረሰብ የሚወክሉ ጠበቆች

ከሶስት ዓመታት በፊት የተሰበሰበውን ፊርማ ለከፍተኛው ፍርድ ቤት አቅርበዋል። የነዳጅ ዘይት አምራች ኩባንያዎች የነዳጅ ዘይት መተላለፊያ ቱቦዎችን እየፈነዱ ድፍድፍ ዘይት በአካባቢው መሬትና ውሃ እየፈሰሰ ይበክላል፣ ይህም ሰብኣዊ መብትን መርገጥ ነው ብለዋል። ጠበቆቹ የአካባቢ ብክለት ሩዌንጌን ሰሜንና ደቡባዊ ሌጅ ላይ ሊስተካከል የማይችል ጉዳት አድርሷል። የአካል ጉዳተኛ ልጆች እየተወለዱ ነው።

ህጻናት ካለጊዜያቸው ጊዜያቸው ቀድመው እየተወለዱ ነው። ሞትም እያስከተለ ነው ሲል ማህበረሰቡ አማሯል። ኬንያን ከሶማሊያ ጋር በሚያዋስነው ሰሜን ምስራቅ ክፍል ያሉት ነዋሪዎች ከአልሸባብ አማጽያን ጋር በሚያካሄዱት ትግል እንዲረዷቸው የሀገሪቱ ፖሊሶች ጥሪ አድርገዋል። አልሸባብ የሚፈጽማቸው ጥቃቶች እየበዙ ከመሄዳቸው የተነሳ መምህራንን የሚያሰለጥነው አገልግሎት በድንበር አካባቢ ወርቧል።

አስተማሪዎች ከድንበሩ አካባቢ አስወጡን እያሉ በመሆናቸው በሰሜን ምስራቅ ኬንያ ያለው የትምህርት ዕድል ጉዳይ በሀገሪቱ ምክር ቤት ክርክር እያስነሳ መሆኑ ታውቋል። በመጨረሻም የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን የሀገሪቱ ፕሬዚደንት ለመሆን ሲወዳደሩ ለሶስተኛ ጊዜ ሲሆን አብላጫ ድምፅ ለማግኘት እየተፍጨረጨሩ ነው።

በመጪው ቅዳሜ በደቡብ ካሮላይና በሚካሄደው ቅድመ ምርጫ ሊያሸንፉ እንደሚችሉ ምልክቶች አሉ። ባይደን ባለፈው ማክሰኞ በተካሄደው የዲሞክራት ተወዳዳሪዎች ክርክር በደቡባዊው ክፍለ ግዛት አሸንፋለሁ ብለዋል። አንዳንድ የድምፅ መለኪያ ሀዛትም እንደሚያሸንፉ አመላክቷል። የአሜሪካ ድምፅ ዘጋቢ ሪቻርድ ግሬን ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች።

ለረጅም ዓመታት የደቡብ ካሮላይናን ግዛት የመሩት ጥቁር አሜሪካዊው ኮንግረስማን ጄምስ ክሌበርን በተወካዮች ምክር ቤት የዲሞክራቲክ ህብረትም ቁልፍ ሚና አላቸው። ዛሬ ቻርልስተን ሳውስ ካሮላይና ውስጥ ባደረጉት ስሜታዊ ጋዜጣዊ ጉባኤ ለምክትል ፕሬዚደንት ጆ ባይደን ድጋፋቸውን አሰምተዋል።

ችግራችን የዚህን ሀገር ታላቅነት ለሁሉም እንዲሆን ማድረግና በኢኮኖሚም ህዝቡን ማስቻል ነው። የጤና ጥበቃን ብንወስድ ሁሉም ሊኖረው ይችላል። ሁሉም ዋጋውን ይችለዋል። ትምህርት ሁሉም ሊደርሰው ዕድል አለው። በገንዘብስ ይችለዋል። መኖሪያ ቤት፣ ኃይል ወይም ኢነርጂ ለሁሉም እኩል ነው። እኩል የመሸመት አቅም አለን። እስከ ዛሬ ድረስ አብሬያቸው ከሠራው ሰዎች ለእነዚህ ጥያቄዎች መልስ ለመስጠት የተነሳሳ

እንደ ጆ ባይደን አላየሁም። ይህን ለራሴ መራጮች ላስረግጥ ወዳለሁ። ክሌበርን ለባይደን ድጋፋቸውን የሰጡት ቁልፍ በሆነው የቅድመ ምርጫ ግዛት ደቡብ ካሮላይና መራጮች ድምጻቸውን ለመስጠት ዝግጅት ሲያደርጉ ነው። ጆ ባይደን ጥቁር አሜሪካውያን ዜጎች ከግማሽ በላይ በሆኑበት በዚህ ግዛት ቅድመ ምርጫውን የማሸነፍ ተስፋ አላቸው። ሳውዝ ካሮላይና ሳውዝ ካሮላይና ቹዘስ ፕሬዚደንትስ

ደቡብ ካሮላይና ደቡብ ካሮላይና ፕሬዚደንት ይመርጣል። ቢል ክሊንተን ዋይት ሃውስን እንዲይዝ አስቻላችሁ። የእናንተ ድምፅ እስከሚሰማ ግን አዝማሚያው ክሊንተን እንደማያሸንፍ ነበር። እናንተ አስቻላችሁት። ወዳጄ ባራክ ኦባማ ምርጫውን እንዲያሸንፍ አስቻላችሁት። በመጪው ቅዳሜም ደቡብ ካሮላይና ቀጣዩን የዩናይትድ ስቴትስ ፕሬዚደንት እንደሚመርጥ

በመንፈሴና በልቦናዬ አምናለሁ። ባለኝ ሁሉ የእናንተን ድጋፍ ለማግኘት እዚህ ተገኝቻለሁ። ምክትል ፕሬዚደንት ጆ ባይደን ቀደም ብሎ ዴሞክራቲክ መራጮች በሰጡት ብሔራዊ የህዝብ ሐሳብ መለኪያ ሪፐብሊካኑን ፕሬዚደንት ትራምፕን ለመተካት ምርጡ እጩ ተወዳዳሪ ተብለው ነበር ከቅርብ ጊዜ ወዲህ ግን

ሶሻሊስት ዴሞክራት ነኝ የሚሉት የቨርማንቱ ሴናተር በርኒ ሳንደርስ ወደ ሁለተኛ ደረጃ አውርደዋቸዋል። አድማጮች፣ ቅድም የመጨረሻ ብየ ነበር። አሁን አንድ ዜና ለማንበብ ጊዜ አግኝተናል። ህንድ ውስጥ በመዲናይቱ ኒው ዴልሂ ክፍሎች ላይ በሂንዶችና በሙስሊሞች መካከል ለቀናት ያህል በተካሄደው ግጭት ቢያንስ 32 ሰዎች ተገድለው ከ200 በላይ ጉዳት እንደደረሰባቸው ታውቋል።

ዛሬ ታዲያ ግጭት በተካሄደባቸው አካባቢዎች የጸጥታ ኃይሎች ተመድበዋል። የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ሁኔታዎች እንዲረጋጉ ከተማጸኑ በኋላ አዲስ ግጭት እንዳይነሳ ሲባል በሰሜን ምስራቅ ኒው ደልሂ መንገዶች ላይ ጥበቃ እየተካሄደ መሆኑ ተገልጿል። ግጭቱ የተነሳው ሙስሊሞች አዲስ ዜግነት ሕግን በመቃወም አንድ ኒው ደልሂ ያለ መንገድን ከተቆጣጠሩ በኋላ ነው።

አዲሱ የዜግነት ሕግ ከጎረቤት ሀገሮች አፍጋኒስታን፣ ባንግላዴሽና ፓኪስታን ለሚገቡ ፍልሰተኞች የህንድን ዜግነት በፍጥነት እንዲያገኙ ያደርጋል። ሙስሊሞችን ግን ያገላል በሚል ነው የህንድ ሙስሊሞች የተቃወሙት። አዲሱ ሕግ አይን ባወጣ ዘረኝነት ላይ የተመሰረተ ነው ብለውታል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።

ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ዛሬ በዩናይት ስቴትስ የውጭ ጉዳይ

መስሪያ ቤት ደጃፍ ትውልደ ኢትዮጵያውያን ሰላማዊ ሰልፍ አድርገዋል። ሰላማዊ ሰልፍ አድራጊዎቹ ዩናይትድ ስቴትስ የህዳሴ ግድብ ድርድርን አስመልክቶ ለግብጽ ያደላ አቋም ይዛለች፣ ኢትዮጵያ ላይም ጫና እያሳደረች ነው ሲሉ ነው የወቀሱት። የኢትዮጵያ መንግስት የሀገሪቱን ጥቅም አሳልፎ የሚሰጥ ድርድር እንዳይፈርም፣ የእስካሁኑ ድርድር ይዘት በግልጽ እንዲያሳውቅም ሲሉ ጠይቀዋል። ሀብታሙ ስዩም ተከታትሎታል።

Doctor Ari. Doctor metal. President Trump. Million. Million. A A hundred. A

የመጀመሪያው ዓላማው ኢትዮጵያኖች የአባይ ጉዳይ የኢትዮጵያ የሕልውና ጉዳይ የኢትዮጵያ የሕይወት ጉዳይ ስለሆነ በዚህ ጥያቄ ዙሪያ ኢትዮጵያኖች በአንድ ላይ መረባረብ እንዳለባቸው ያለምንም የፖለቲካ ዲፍረንስ፣ ፖለቲካ ዲፍረንስም ቢኖር የሃይማኖትም፣ የፖለቲካ ማንኛውም አይነት ዲፍረንስ ቢኖር እሱ ከዚህ በኋላ በስተጀርባ መሆን እንዳለበትና ለዚህ ሁሉም ኢትዮጵያዊ መረባረብና በአንድ ላይ መቆም እንዳለበት ለማሳሰብ ነው። አንደኛው። ሁለተኛው

በዚህ በአባይ ዙሪያ ያሉት ሀገሮች ተጠቃሚነታቸው ሁሉም በኩል ሁሉንም የሚያቻችል የሁሉንም ጥቅም የሚያካትት መሆን እንዳለበት ለማስረገጥ ነው። በቅርቡ በነበረው ድርድር ላይ የአሜሪካ መንግስት የወሰደውን አድላዊ እርምጃ ልክ አለመሆኑን እና ለልማትም ለሴኩሪቲም ወደፊት ችግር ሊያመጣ ስለሚችል

አድማጮች የቴክኒክ ክል ገጥሞናል። ይሄ ዘገባ ተመልሶ ይመጣል። ከዚያ በፊት የሚቀርብ ሌላ ዝግጅት እናሰማ። ታላቅ ሀገር ሳይፈጠር ታላቅ ሕዝብ ስለማይኖር ኢትዮጵያን መገንባት ቀዳሚ ተግባር መሆን ይገባዋል ሲሉ በደቡብ ክልል ከምባታ፣ ጠንባሮ፣ ሀላባ ዞኖች ተገኝተው ከሕዝብ ጋር የተወያዩ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወቅት ተናገሩ።

Dr. Abby. Dr. metal. Million. Million. I know

ቅዝቃዜ ባየለበት የዋሽንግተን ዲሲ ማለዳ ላይ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተገኙት ኢትዮጵያውያንና ትውልደ ኢትዮጵያውያን ድምፃቸውን ሊያሰሙበት የፈለጉት ጉዳይ ከሰሞኑ ሲደረግ የሰነበተው የህዳሴ ግድብ ድርድር ነው። ኢትዮጵያ፣ ሱዳንና ግብፅ በዩናይትድ ስቴትስ የገንዘብ መስሪያ ቤትና የዓለም ባንክ ታዛቢነት እያደረጉት ያሉት ድርድር ኢትዮጵያ ላይ ጫና የፈጠረ ነው ይላሉ። በሰልፉ ላይ ያገኘኋቸው አቶ

ሙሂዲን ሲራጅ መሐመድ። ኢትዮጵያ ማንም የማይደራደረው የአባይ ባለቤት ናት። ውሃችን የኛ ነው። ማንኛውንም መብት አለን፣ ማድረግ የምንችለውን የምፈልገውን። ነገር ግን ኢትዮጵያ ትልቅ ግድብ እየሰራች ነው። የተወሰነውን ያህል ስራ ተገባዷል።

ወደ ስራ ለመግባት እየተዘጋጀ ባለበት ሰዓት አንዳንድ ተጽዕኖ እየተደረገባት ነው። የሚያግድ አይነት እንቅስቃሴዎች እየተደረጉ ነው። እነዛን እንቅስቃሴዎች መደረግ እንደሌለባቸው ለማስገንዘብ ነው ይሄ ሰልፍ የተደረገው። ሰልፉ የተጠራው ኢትዮጵያን ከአለምንም መከፋፈል የአባይን ወንዝ የተመለከተ አቋም እንዲያንጸባርቁ ለማስገንዘብ የአባይ ወንዝ የሚያዋስናቸው ሀገሮች በእኩል መጠን የሚጠቀሙበት ድርድር እንዲደረግ ለማስረገጥ መፈለግ

ከሰልፉ ዓላማዎች መካከል የተወሰኑት እንደሆኑ የጠቀሱልኝ ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ጥበቡ አሰፋ ዩናይትድ ስቴትስ ዘለቄታ ላለው የቀጠናው ሰላም ስትል ከአድላዊነት የጸዳ አቋም እንድታንጸባርቅም ለመጠየቅ እንደመጡ ይናገራሉ። ለልማትም ለሴኩሪቲም ወደፊት ችግር ሊያመጣ ስለሚችል

ኢትዮጵያ አሜሪካኖች ስለሆንን ይሄንን የአሜሪካ መንግስት አድላዊነት ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይሄንን ሪዞልቭ እንዲያደርግ ለማሳሰብ የተገናኘ። የአሜሪካ መንግስት በዚህ ውይይት ላይ ያለን ሚና የታዛቢነት ነው ሚና ነው እያለ ነው። እና ካለ ሚናው እየተወቀሰ አይመስለትም ወይ? ኖ ኖ። መጀመሪያ ሲጋበዝ የጋበዘው የግብጽ መንግስት ነው።

መጀመሪያ አሜሪካ ስትጋበዝ በሽማግሌነት ነበር የተጋበዘችው። አሁን ግን በዛ ድርድር ላይ የግብፅን ፍላጎት ኢትዮጵያ እንድትጠቀም ጫና በማድረግ ላይ ነው ያለው እና ከሽማግሌነት አልፎ ከማደራደር አልፎ አድለዋይነት እየወሰደች ነው። ይሄ አግባብ አይደለም። ዳዊት ገላሶ አላምቦ ሌላው በሰልፉ ላይ ያገኘኋቸው ትውልደ ኢትዮጵያዊ ናቸው።

የህዳሴ ግድብን ለመገንባት ኢትዮጵያን ያሳለፉትን የርብርብ ዘመን በማስታወስ ኢትዮጵያውያንን ከተጠቃሚነት የሚከለክል ነው ብለው ያመኑበትን የድርድር መንፈስ ለማውገዝ በዚህ ስፍራ እንደተገኙ ነግረውኛል። እንግዲህ አባይ ለዘመናት ሲዘፈንበት ነው የቆየው። ግን ሳንጠቀምበት ደለሉን ሁሉ ተሸክሞ ለግብፅና ለሱዳን ሲያስተላልፍ ነው የቆየው። ያንንም ደግሞ በቆራጥነት የኢትዮጵያ መንግስት እንዳይሰራ በሀገራችን የነበረው ሁኔታና የመንግስታት መለዋወጥም

ችግር ፈጥሯል። አሁን ግን በሙሉ ኃይል የኢትዮጵያ ሕዝብ ይህን ግድብ ለመጠቀም ይህን ግድብ ሰርቶ ውሃውን በአግባቡ ለመጠቀም እያደረገ ያለው ጥረት ጥሩ ነው። አባይ የኢትዮጵያ ህልውና ነው። ግን አሁን የዚህ የህዳሴ ግድብ ጉዳይ ሕዝቡን ያነቃቃ ይመስለኛል። እና ይሄ በዚህ ምክንያት ነው ተማሪዎች ከስንቃቸው የመንግስት ሰራተኞች ከደሞዛቸው፣ ነጋዴዎች ከገበያቸው፣ ሁሉም ሰው

የተረባረበበትና እዚህ ደረጃ ያደረሰው። ስለዚህ ከአሁን በኋላ ወደ ኋላ የምልበት ሁኔታ የለም፣ ብሔራዊ ጥቅማችንን ብሔራዊ ጥቅማችንን አሳልፈ አሳልፈ እንዳትሰጥ ሰላማዊ ሰልፈኞቹ። ከዚህ በተጨማሪ የኢትዮጵያ መንግስት የሀገሪቱን ጥቅም አሳልፎ የሚሰጥ ውል እንዳይዋዋል የእስካሁኑ ድርድር ይዘትም በግልጽ ይፋ እንዲደረግ ጠይቀዋል። ሙሉ ሀሳባቸው የሰፈረበት ደብዳቤም ለአሜሪካ የውጭ ጉዳይ መስሪያ ቤት ገቢ እንደሚደረግ አስታውቀዋል።

የሚመለከተው የዩናይትድ ስቴትስ መንግሥት መሥሪያ ቤት ሰላማዊ ሰልፉን በተመለከተ የሚሰጠው መልስ ካለ በቀጣይ መሰናዶ ይዘን እንቀርባለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።

ሀብታሙ ስዩምን ለዘገባው አመሰግናለሁ አድማጮች ቀደም ብዬ ወደ አስተዋወቁት ዘገባ ነው የምናልፈው ታላቅ ሀገር ሳይፈጠር ታላቅ ህዝብ ስለማይኖር ኢትዮጵያን መገንባት ቀዳሚ ተግባር መሆን ይገባዋል ሲሉ በደቡብ ኢትዮጵያ ከንባታ ጠንባሮና አላባ ዞኖች ተገኝተው ከህዝብ ጋር የተወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተናገሩ ጠቅላይ ሚኒስትሩ ተዋክተን ተከፋፍለን አይተናል ያተረፍነው ድህነት ኋላ ቀርነት ስለሆነ አሁን ከዚያ ወጥተን ነገሮችን ሁሉ

በእርጋታ ማየት የሚገባን ጊዜ ላይ እንገኛለን ማለታቸውን ጠቅሶ ዮናታን ዘብዴዎስ ነው ይህን ተከታዩን ዘገባ ያደረሰን። ጠቅላይ ሚኒስትር አብይ አህመድ ለሰላም ቅድሚያ በመስጠትና አንድነታችንን በማጠናከር ኢትዮጵያን ወደ ከፍታው መመለስ አለብን ብለዋል። ታላቅ ሀገር መመስረት ጥቅሙ ለሁላችን እንደሆነ መገንዘብ ይቻላል። ታላቅ ሀገር ሳትኖር ታላቅ ህዝብ አይኖርምና ግለሰብ ማህበረሰብን አያፍርስ እንደተባለ ሁሉ

ማህበረሰብም ሀገርን ማፍረስ የለበትም። ለግለሰብ ማህበረሰብ፣ ለማህበረሰቦች ደግሞ ሀገር ታስፈልጋለች። ከምባታዎች ማህበረሰብ ሲሞት ግለሰብ ይሞታል እንዳሉት ብልጽግና ደግሞ ሀገር ስትሞት ማህበረሰቦች ይሞታሉ። ሀገር ስትሞት ብሔሮች ይረሳሉ። እንዳንሞት እንዳንጠፋ ኢትዮጵያን መጠበቅና መበልፀግ

ለሁላችን የሚጠበቅ ቀዳሚ ተግባር ሊሆን ይገባል። ጠቅላይ ሚኒስትሩ ተዋግተን ተከፋፍለን አይተናል፣ ያተረፍነው ድህነትና ኋላ ቀርነትን ብቻ ስለሆነ አሁን ከዚያ ወጥተን ነገሮችን ሁሉ በእርጋታ ማየት የሚገባን ጊዜ ላይ እንገኛለን ብሏል። ሀገር ለሺ ዘመናት በፍትህ በዴሞክራሲና በስልጣኔ ለመጓዝ እንድትችል ለጥቂት ጊዜ ታክሰን ራሳችን አሸንፈን ታላቋን ኢትዮጵያ

ከሚገባት የብልጽግና ማማ ላይ ለማስቀመጥ ያልተሞከረውን በመሞከር ከጠመንጃ ወደ ብዕር፣ ከበረሃ ወደ ከተማ፣ ከመገዳደል ወደ መመካከር፣ ከመናናቅ ወደ መደናነቅ፣ ከአደባባይ ወደ አዳራሽ ለመቀየር ስንታገል ፈጣሪም እየረዳን ይገኛል። ኢትዮጵያን ከድህነትና አሁን ከግባችበት ችግር ለማውጣት ሰላማዊ መንገድ መከተል እንደሚገባም ጠቅላይ ሚኒስትሩ አሳስበዋል። በዚህ አካባቢ ያሉ ህዝቦች

ሰላም ሳይሆኑ አንተ ብቻህን ሰላም አትሆንም። በአካባቢ ያሉ ህዝቦች ተገፊ አንተ ገፊ የሆነ መኖር አትችልም። በአካባቢ ያሉ ወገኖች ተሸናፊ አንተ ብቻህን አሸናፊ የሆነ ልትቀጥል አትችልም። የምናሸንፈው በጋራ የምንገፋው ደህንነትን በጋራ የምንጎናጸፈውን ብልጽግና በጋራ ብቻ ይሆናል። መደመር አዲሱ መንገዳችን ሲሆን

መዳረሻችን ደግሞ ብልጽግና ነው ያሉት ጠቅላይ ሚኒስትሩ፣ አባቶች ዋጋ ከፍሎ ያቆያትን ሀገር ማሻገር ያስፈልጋል ብለው ለዚህም መተባበር ይገባል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። የከምባታ ጠንባሮ ህዝብ በሀገሪቱ ታሪክ ውስጥ የነበረውን ሚና ማንስተው አወድሰዋል። ማዛ በኢትዮጵያ ታሪክ ውስጥ መልካም ነገር ከሚነገርላቸው ህዝቦች፣ በበጎ ከሚነሱ ህዝቦች ከጠንባሮ ከዶንኪን እንዳሙ ጋር ተደምሮ

ለምለም አገር መፍጠር የቻለ ድንቅ ህዝብ ነው። ሞሱኔ ገንሿ ያውኔ አበታ ሀሳውኔ አኒታ ይላል። በተለይ በተለይ ሀሳውኔ አኒታ ቃላችን እውነት ነው የሚለው አባባል ለብልጽግና በጣም ወሳኝ ነው፣ ምክንያቱም ብልጽግና በእውነትና በእውቀት የሚያምን ስለሆነ

ብልጽግናም ሀሳቡ እኔ አሚታ ይላቸዋል። በአላባ ቁሊቶም የተገኙት ጠቅላይ ሚኒስትሩ የአላባ ህዝብ የምታወቅበትን ሰላም በማጎልበት ሀገራዊ ኃላፊነቱን እንዲወጣ ጠይቋል። የአላባ ህዝብ እናንተው እንደምትሉት የሰላም መንገድ ረጅም ናት። ሰላማዊ መንገድ ሶስት ነገሮችን ይጠይቃል፤ በሰለጠነ መንገድ መወያየት፣ ልዩነትን ማክበር፣ ከትናንትና ተምሮ ለነገ ጥበብ መስራት ይህ ደግሞ

የመደመር እና የሀላባ ጥንታዊ የማንነት መገለጫ ነው። መሰረተ ልማት፣ መልካም አስተዳደር፣ ፍትሐዊ የሀብት ክፍልና እኩል መልማት በተመለከተም ከከምባታ ጠምባሮና ከሀላባ ዞን ህዝብ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ ሰጥተዋል። ችግሩ ግን መሰላችሁ አሁን እያንዳንዱን አንስቶ መናገር ያስቸግራል እንጂ ያልተገቡ ያልተገቡ ኢንቨስትመንቶች ኢትዮጵያ ውስጥ አሉ። በማንኛውም ክራይቴሪያ ውሃ የማይቋጥሩ

ድምጻቸው የሚሰማ ሰዎች ስላሉ ብቻ የሚሰሩ ልማቶች ሀገሪቱን አደጋ ውስጥ አስገብቷል። በፈቀደ መጠን የዚህን ህዝብ ችግር ለመፍታት ሳንደክም ሳንታክት በታማኝነት እንደምንሰራ ብቻ ከነገርኳችሁ የቀረውን ውጤት ሲደርስ እናያለን። ከምባታ ጠንባሮ ዞን ነዋሪዎች በክልል መደራጀት መብት በተመለከተ ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ ጥያቄውን በጥናት ለመመለስ እየተሰራበት መሆኑን ተናግሯል። ከምባታዎች መናገር ያለባችሁ

በቁልቁለት መንገድ አሯርጠ ምን መልሰው መልስ በዳገት ይመጣብናል። እንዳላችሁት ይህ በየሜዳው ክልል ክልል የሚባል መልስ በኋላ ዳገት ሆኖ እንዳይበትነን ጥንቃቄ ያስፈልጋል። ክልልም፣ ሀገርም፣ ዞንም ወረዳም መሆን ትችላላችሁ፣ ችግር የለውም። እሱ ግን ሰው ሁኑ። ሰው ከሆናችሁ አሜሪካ ላይም ደቡብ አፍሪካ ላይም አዲስ አበባ ላይም በጣም በርካታ ድንቅ ድንቅ ምሁራን ስላላችሁ ትታያላችሁ።

ሰው መሆን ካልቻልክ ክልልም ብትሆን ብሩክ የለም። ምናልባት የጥናት ውጤቱ ከምባታ ክልል ይሆን ብሎ ካመጣ ያኔ በነሳ አሸነፋለሁ። እስከዚያ ድረስ ግን ጥናቱ እስኪመጣ ድረስ እንወያይ፣ ይጠና፣ እንመካከር። ጠቅላይ ሚኒስትር አብይ አህመድ በዞናቸው ጉብኝት ማድረጋቸውን በተመለከተም ለሀገሪቱ የቴሌቪዥን ጣቢያዎች አስተያየታቸውን የሰጡ የሁለቱ ዞን ነዋሪዎች ዞናቸው በጠቅላይ ሚኒስትር ሲጎበኝ የመጀመሪያ መሆኑን በመግለጽ በጉብኝቱ መደሰታቸውን አመልክተው የሀገሪቱን ብልጽግና ለማረጋገጥ ከጠቅላይ ሚኒስትሩ ጎን እንቆማለን ብሏል። ለአሜሪካ ድምጽ ራዲዮ፣

ዮናታን ዘብዴዎስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ።

ኢትዮጵያ ሶማሌ ክልል የነዳጅ ጋዝ ፍለጋ በሚካሄድበት አካባቢ ነዋሪዎች ባልታወቀ ምክንያት እየታመሙ መሆናቸው እየተዘገበ ነው። አንዳንድ ነዋሪዎች ከነዳጅ ፍለጋው ስራ የወጣ ፍሳሽ የምንጠጣውን ውሃ ሳይበክልብን አልቀረም የሚል ስጋት አላቸው። ባለፈው ሳምንት ዘጋርዲያን ጋዜጣ ላይ የወጣውን ሪፖርት ተመርኩዛ የአሜሪካ ድምጽ የሶማሌኛ አገልግሎት ክፍል ባልደረባችን የክልሉን ባለስልጣናት አነጋግራለች። ቆንጅታየ እንዲህ አቀናብረዋለች።

ደ ጋርዲያን ያነጋገረው አንድ ነዋሪ እኔም ጎረቤቶቼም አንድ አይነት ህመም ነው የታመም ነው በቅርቡ ጅጅጋ ሆስፒታል ተኝቼ ሐኪሞች ከዚህ በላይ ምንም ልንረዳ አንችልም እንዳሉት ተናግረዋል። ድክምክም ክስት አይኖቹ ጉድጉድ ብለው እንደሚታዩ ነው ዘገባው የሚዘረዝረው። የህመሙ መንስኤ ግልጽ አይደለም፣ የፌዴራል መንግስቱ ባለስልጣናትም አለ የጋርዲያኑ ዘገባ

ሶማሌ ክልል ውስጥ በግዙፍ የነዳጅ ፕሮጀክቶች ምክንያት የተፈጠረ የጤናና የአካባቢ ደህንነት ችግር አለ የሚሉ ስሞታዎችን አጥብቀው አስተባብለዋል። ፖሊ ጂሲኤል የሚባል ከፊል መንግስታዊ የቻይና ኩባንያ ኦጋዴን ውስጥ እንደ አውሮፓውያን አቆጣጠር ከ 2014 ዓ ም አንስቶ ነዳጅና ጋዝ ፍለጋ ላይ ተሰማርቷል።

ከጅጅጋ 500 ኪሎ ሜትር ርቀት ላይ በሚገኘው ከሶማሊያ ድንበር አቅራቢያ ያለች ከተማ ላይ በቅርቡ የጋዝ ምርት ማውጣት ይጀመራል ተብሏል። ደ ጋርዲያን ያነጋገረው ነዋሪው ከካሉብ ዝናብ ጠራርጎ የሚያመጣው ፍሳሽ ኬሚካል ውሃችንን ሳይመርዝ አልቀረም ብሎ ይጠረጥራል። የሶማሊኛ ክፍል ባልደረባችን ፋለስቲን የሶማሌ ክልል የማዕድን የኤነርጂ ና የነዳጅ ምክትል ሚኒስትር የሆኑትን

ሐምዲ አህመድን በስልክ አነጋግራለች። ጉዳዩን የሚከታተል ቡድን አሰማርተናል ብለዋታል። ከሚኒስቴር መስሪያ ቤታችን ውጭ የሆነ ቡድን ጉዳዩን፣ የነዋሪዎቹን ብሶት እንዲያጣራ ልከናል። ቡድኑ ባቀረበው ሪፖርት፣ ባደረገው ክትትል ችግሮች መኖራቸውን ደርሶበታል።

ነዋሪዎቹም ብዙ ችግሮች እንዳሉባቸው ብሶታቸውን አሰምተዋል። ስለዚህ ተጨባጭ ችግር፣ ተጨባጭ ብሶት እንዳለ ነው ሪፖርቱ የሚያሳየን። ሰዎች እየታመሙ እየሞቱ መሆኑን በተመለከተ ምክንያቱ ምን እንደሆነ የተጠየቁት የሶማሌው ክልል ባለስልጣን አምዲ አህመድ ኦማር እንዲህ ሲሉ ነው ያስረዱት።

ሰዎች የሚሞቱበት ምክንያት ይህ ነው ብለን ለመደምደም አንችልም። ነገር ግን ብዙ ሰዎች እየሞቱ መሆኑን ነዋሪዎቹ ገልጸዋል። ብዙ ሰዎች እንደ ሞቱ የሚያሳዩ አህዞች ናቸው በሁለቱ ሪፖርቶች ላይ የቀረቡት። ነገር ግን እንደ መንግስት ያንን አህዝ ማረጋገጥ ይኖርብናል። በዚህ ሳምንት የክልል የፌዴራል የጤና ሚኒስቴር ደረጃ የተዋቀረ ቡድን ወደ ስፍራው እንልካለን። እነሱ የሞቱትን ሰዎች ቁጥር የሕመሙን አይነትና ከነዳጅ ማውጣቱ ስራ ጋር የተያያዘ ይሁን አይሁን ያጣራሉ።

ዘ ጋርዲያን በሪፖርቱ ዱባ ወይን ወረዳ ሊቀመንበር ሁሴን ሼክ ሲራጅ የተባሉትን ጠቅሶ እንደ ኤሮፓውያን በ2014 ጀምሮ የመውተው ሰው ቁጥር ቢያንስ 2000 እንደሚሆን መናገራቸውን ገልጿል። አንድ ስማቸውን መግለጽ ያልፈለጉ የሶማሌ ክልል መንግስት አማካሪም እንዲህ ያለ በሽታ በፊት ተከስቶ አይተን አናውቅም የህዝብ የጤና ጥበቃ የሚጠበቅበት ሁኔታ በሌለበት

ፖሊ ጂሲኤል ለጤና ጠንቀኛ የሆኑ ኬሚካሎች እንደሚጠቀም በጣም ግልጽ ነው ማለታቸውን ነው ጋዜጣው የዘገበው። የቻይናው ነዳጅ አውጪ ኩባንያን ምላሽ ለማግኘት ተደጋጋሚ ሙከራ አድርጎ እንዳልተሳካለት ጋርዲያን አክሏል። ጋርዲያን በሪፖርቱ የጠቀሳቸው የፌዴራል የማዕድን እና የፔትሮሊየም ሚኒስቴር የሥራ ፈቃድ ጉዳይ ኃላፊ ቀጸላ ታደሰ

የኬሚካል ፍሳሽ ስለመኖሩ የደረሰን አንድም ሪፖርት የለም ካሉ ላይ እና በሌላውም የኦጋዴን አካባቢ ያሉ ጉድጓዶች በዓለም አቀፍ መስፈርት መሰረት አደጋ በማያደርስ ሁኔታ በሚገባ የታሸጉ ናቸው ማለታቸውን አመልክቷል። ይህ በዚህ እንዳለ የሶማሌ ክልል የማዕድንና የኤነርጂ ባለስልጣኑ በተያዘው ክትትል ትኩረት የተደረገባቸውን አካባቢዎች ዘርዝረዋል።

ጋነት በአካባቢው የተሰማሩ ስድስት ኩባንያዎች አሉ። አንዳንዶቹ ኩባንያዎች ስራቸውን ከጀመሩ ረጅም ጊዜ ሆኗቸዋል። አሁንም ምርት ለማውጣት ዝግጁ የሆኑ ጉድጓዶች ያሏቸው ናቸው። ነዋሪዎች እየታመሙ እየሞቱ ነው የሚለው ብሶት በአብዛኛው የሚመጣው ጂላቦ፣ ዱቦን፣ ጎዴ፣ ሸበሌና ቆራሄ ከተባሉት አካባቢዎች መሆኑን ነው ባለስልጣኑ ያመለከቱት።

ወደ መጨረሻው የመጽሔቱ ርዕስ እንሻገራለን። የደንቢዶሎ ከተማ የአገር ሽማግሌዎች መንግሥት ከሸማቂዎቹ ጋር ለመወያየት ያቀረበውን ሀሳብ እንደሚደግፉ ገለጡ። ሸማቂዎቹም ቢሆኑ ውይይት ስለሚበጅ ትጥቃቸውን አስቀምጠው በሰላም ችግራቸውን ቢፈቱ ይሻላቸዋል ሲሉ የአገር ሽማግሌዎቹ ምክር ሀሳብ አቅርበዋል። የአገር ሽማግሌዎች አክለውም

ግጭቱ ያለውን የኑሮ ውድነት ይበልጥ የከፋ ስላደረገው መንግስት ቄለም ወለጋን ሊደጉም ይገባል ሲሉ ጠይቀዋል። ቄለም ወለጋ ዞን አስተዳዳሪ አቶ ገመቹ በቀለ በርዕሰ ጉዳዩ ላይ የሰጡትን ምላሽ አክሎ ሰሞኑን ወደ ደንቢዶሎ የተጓዘው ዘጋቢያችን ናቆር መልካ ተከታዩን አጠናቅሯል።

በምዕራብ ኦሮሚያ ቄለም ወለጋ ደምቢ ዶሎ ተገኝቼ በመዘዋወር ሕብረተሰቡ ያለበትን ሁኔታ እንደቃኘሁት የመንግስት ኃይሎች በከተማዋ ሲንቀሳቀሱ ይታያሉ። ነዋሪዎቹም እስከ ምሽቱ አንድ ሰዓት ድረስ ያለንም ስጋት ይንቀሳቀሳሉ። ከዛ በኋላ ግን ከተማው ጭር ይላል።

አልፎ አልፎ ለቅኝት ከሚወጡ የመንግስት ጸጥታ ኃይሎች ውጭ ጸጥ ረጭ እንዳለች ታነጋለች። ደምቢዶሎ ደምቢዶሎ ውስጥ ላለፉት ሁለት ሳምንታት አንጻራዊ መረጋጋት መመለሱን ነው አንዳንድ ነዋሪዎች የሚናገሩት። መረጋጋቱ እንዴት ሊገኝ እንደቻለ የጠየቅናቸውና ለደህንነታችን ሲባል ስማችን እንዳይጠቀስ ያሉን የሀገር ሽማግሌዎች እንደሚከተለው ያስረዳሉ። ወራን የሞትማጋፈደፉ ህና ነው የሚገኝ ከሁለት ሳምንት በፊት

የመንግስት ሰላም አስከባሪዎች በከተማ ውስጥ ሲንቀሳቀሱ የጸጥታ ችግር ሲፈጠር ችግሩ እኔም ላይ ሊደርስ ይችላል በሚል ህብረተሰቡ ስጋት ውስጥ ነበር። ባለፉት ሁለት ሳምንታት ወዲህ ግን በየቤተ ክርስቲያኑ በየመስጊዱ ፈጣሪን የሚጠራ ሁሉ ወደ አምላኩ በመጮሁ ፈጣሪም ሰላሙን ሊያወርድልን ያሰበ ይመስላል። ለምሳሌ ያህል ባለፈው ሳምንት በደንቢዶሎ ስታዲዮም ሁሉንም ወረዳዎች ያሳተፈ የስፖርት ውድድር ተካሂዶ በሰላም ተጠናቋል። የኦሮሞ ነጻነት

ግንባር በከፊል ትጥቅ ፈቶ ሲገባ እኛ በትጥቅ ትግል እንቀጥላለን ብለው የቄለም እና ምዕራብ ወለጋ ጫካ በመሸጉ ሸማቂዎች እና

የመንግስት ኃይሎች መካከል ከአንድ ዓመት በላይ የቀጠለው ግጭት ሰለባ ህብረተሰቡ መሆኑን ነው የሀገር ሽማግሌዎቹ ያስረዱት። ቃሚ ከምቱዩ አደነ ኬስ ከእንጀራቱ ግብር ከፈለ እንደ መንግስት የተለያዩ ስራ ዘርፎች ስናይ ወርደው ግብር መሰብሰብ አልቻሉም። አርሶ አደርም ምንም አምርቶ ያተረፈው ገንዘብ ስለሌለው ግብር አልከፈለም። ግብር ከሌለ ደግሞ የየአካባቢው የመሰረተ ልማት አውታሮች ግንባታ አይከናወንም፣ ልማትም አይኖርም ማለት ነው። ይህም የተፈጠረው በሰላም እጦት ሳቢያ ነው። ከዚህ በፊት እኮ

እዚህ የሚመረቱ የተለያዩ የሰብል አይነቶች

ከኛ አልፈው ለሌሎችም የአገሪቱ ክፍሎች ይተርፉ ነበር። ይህ የሰላም እጦት የመጣብን የመንግስት ሰላም አስከባሪዎችና ሸማቂዎቹም ገጠሩን በመውረራቸው ነው። ሰውን ከቤት ንብረቱ እየተፈናቀለ ወደ ሌላ ከተማ እየሄደ ነው። በዚህም ምክንያት የኑሮ ውድነቱ ብሶበታል። በእኛ ዞን በብዛት የሚታወቀው ቡናም በዚህ ዓመት በሰላም እጦቱ ምክንያት ብዙም አልተሰራም። ቡናነት ገልፈችሁዳፍ ረኮ በላ ኬስ ይ መፈከኛፊ አቦቲን ቀበኛ ባየ መጋሊያ ከነ ኬሳ ባኒሩ የደንቢዶሎ ከተማ ባላ

ቶች ወደ ሌሎች ከተሞች ሸስተዋል። እዚህ የቀረው ዳሁ ብቻ ነው። በዚህ ጊዜ በቄሌም የተለያዩ መገናኛ አውታሮች መቋረጥ ምክንያት ዩኒቨርሲቲ ከሚማሩ በተለያዩ ቦታ ከሚኖሩ ዘመዶቻችን ጋር ልንገናኝ አልቻልንም።

የቄሌ ሞለጋ ህዝብ ሰው ወዳጅ ሆኖ ሳለ በተለያዩ ምክንያቶች እዚህ አካባቢ ባለው ህብረተሰብ ላይ ጥላሸት ተቀብቷል። የህብረተሰቡ ልብ ግን ለመንግስትም ሆነ ለፈጣሪ ንጹህ ነው። የፌዴራል እና ኦሮሚያ ክልልም ታጥቆ ለሚንቀሳቀሰው ሸማቂ ቡድን ያቀረበውን የሰላም ጥሪም በተመለከተ የአገር ሽማግሌዎቹ ጊዜ ሳይወሰድ መጠናቀቅ ይገባዋል። መንግስትም ሆነ ሸማቂዎቹ ተወያይተው ችግራቸውን መፍታት አለባቸው። ምክንያቱም ችግሩ እኛ ለመፍታት ካለን አቅም በላይ ከረዋለን

አለና ሲሉም አክለዋል።

ሁንዱማ ጫ ላይ ነጋ ብዬ የተኮክ ከምልከን የሰው አቀየው ከሁሉም በላይ የሰላም አባት ፈጣሪ በመሆኑ እርሱም እንባችንን አይቶ ሰላሙን እያወረደልን ነው። የሰው ድርሻም ደግሞ አለ፣ የመንግስት ድርሻም ደግሞ አለ። ከዚህ ቀደም ሰላም እንዴት ይሰፍናል በሚል ዙሪያ ከመንግስት ከፍተኛ አመራሮች ጋር ውይይት አድርገን ነበር። መንግስት አሁንም ያንን ሳይታክት መቀጠል ነው ያለበት። ችግሩ ከኛ ቅን በላይ በመሆኑ ከሸማቂዎቹ ጋር ደግሞ በመነጋገር ሰላሙ እንዲቀጥል ማድረግም አለበት። ሸማቂዎቹም የሰላም ጥሪውን በመቀበል

እቃቸውን በማስቀመጥ ሁለቱም አንድ ላይ ሆነው ይህንን ስምምነት ፈጽመናል ሰላም አውርደናል ብለው የሚያበስሩትን ዜና ነው ደምቢዶሎም ሆነ ቄሌም ወለጋ በጉጉት እየጠበቀ ያለው አሁን የምንፈልገው በቃላት ጋጋታ የሚያስፈነድቀን ተስፋ የሚሰጠን ሳይሆን በተግባር የሚያሳየንን ነው

ፕራክቲካሊ ራወቴ ጡሙሬ ዱጋ ጅሉ ይብስ ቤክቶኒ ኦሮሞ ለምሁራን የማስተላልፈው መልእክት እየገደለ ያለውም ሆነ እየሞተ ያለው የአንድ ወገን የአንድ ሀገር ዜጋ በመሆኑ በዚህ መካከል ሰላም ለማውረድ መረባረብ አለባቸው። በብዙሃን መገናኛ የተለያዩ አቅጣጫዎችን እየያዙ ከመሄድ አንድ ሆነው ችግሩን የሚፈቱበት ሁኔታ ላይ መወያየት አለባቸው። ህብረተሰቡን ያማከለ መፍትሄ እንዲመጣም መሳተፍ ይኖርባቸዋል። የኑሮ ውድነቱ አርሶ አደሩን ከቤቱ

ያስኮበለለ የመንግስት ሰራተኛውንና በግል ስራም የሚተዳደረውንም ጭምር ያስመረረ በመሆኑ መንግስት ድጎማ ሊያደርግ እንደሚገባ የአገር ሽማግሌዎቹ አሳስበዋል። ሁሉም ነገር ተወዷል፣ ምንም መግዛት አልቻለም። ስለዚህ መንግስት ለደንቢ ዶሎም ሆነ ለቄለም ወለጋ ህዝብ ምን ያስባል ብዬ መጠየቅ እፈልጋለሁ። ለመኖር ራሱ እየከበደን ስለሆነ መንግስት

ሊደጉመን ይገባል። የዞኑ ዋና አስተዳዳሪ አቶ ገመቹ በቀለ በበኩላቸው ስለ አካባቢው በማህበራዊ መገናኛ ብዙሃን የሚናፈሰው ወሬ እና ያለው እውነታ ለየቅል ነው ብለዋል። ደምቢዶሎ እና በዞኑ የሚገኙ አስራ አንድ ወረዳዎች ወደ ፍጹም መረጋጋት እንዲመለሱ የጸጥታ ኃይሉ ከህብረተሰቡ ጋር ተቀናይቶ እየሰራ ነው ያሉት አስተዳዳሪው መንግስት ከሸማቂዎቹ ጋር ለመወያየት ያሰበው ጉዳይ ከምን እንደደረሰ

ጠይቀናቸዋል። ዋም ከነሴንስ ቦታ ሄ ብተኝ ጋፋችሁ ይህ ችግር ተሰምቷችሁ ልጠይቁን ስለመጣችሁ በቄለም ወለጋ ህዝብና አስተዳደር ስም ላመሰግናችሁ እወዳለሁ። በሀገራችን ለውጥ መምጣቱ እሙን ቢሆንም ተያይዘው የመጡ ችግሮች እንዳሉም እንደዛው ይታወቃል። እነዛን ችግሮች በውይይትና ሰላማዊ መንገድ መፍታት ደግሞ

የኖርንበት ወግና ታሪካችን ነው። የተለያዩ የፖለቲካ ድርጅቶች በሰላም ለመንቀሳቀስ ወደ ሀገር ከተመለሱ ወዲህ የሰላም መንገዱን ያልተከተሉትን ሸማቂዎች መንግስት በትዕግስትና ሆደ ሰፊነት እንቅስቃሴ ሲያደርግ ቆይቷል። ነገር ግን ህብረተሰቡ ላይ ከፍተኛ ጉዳት ደርሷል። የሰላም ሂደቱን በተመለከተ የተጀመረውም በከፍተኛ የመንግስት አመራሮች ደረጃ በመሆኑ ይፈታል ብለን ነው የምናስበው። ከና መንግስት የህግ በላይነትን ለማስከበር እየሰራ ቢሆንም ፍጹም ትዕግስትና ሆደ

ሰፊነት በተሞላበት ሁኔታ ችግሩን ለማስቆም እየሰራ ነው ብለዋል። አቶ ገመቹ ስለ ኢንተርኔትና ስልክ አገልግሎት መቋረጥ እንዲሁም የሀገር ሽማግሌዎቹ አሳሳቢ ነው ስላሉት የኑሮ ውድነትም ደግሞ ተከታዩ ምን ላይ ሰጥተዋል። ኔትወርክ ነገኝ ሰው መታ ወጅን ወልከባቴ ጋሪ ከንተ ይጅራ

ኔትወርክ ከመጥፋቱ ጋር ተያይዞ አንጻራዊ ሰላም በማምጣት ረገድ ጥሩ የሆነበት ሁኔታ አለ። ኅብረተሰቡ የሚያስፈልገውን አገልግሎት ማጣቱን ደግሞ እንደ ችግር አይተናል። ይሄ በእኔ ደረጃ የሚመለስ ባይሆንም በየገጠሩ የተቆራረጡ የኔትወርክ መስመሮችን በመኖራቸው እሱንን ለማስተካከል እየሰራንበት ነው። በአጭር ጊዜ ውስጥ እልባት ያገኛል ብዬ አስባለሁ። የኑሮ ውድነት አለ ወይስ የለም ለሚለው ከፍተኛ የኑሮ ውድነት አለ። ነገር ግን ፍጹም ሰላም እየሰፈነ ሲሄድ

ወደ የቦታው የሸሹ ባለሀብቶችም ሌሎችም ሰዎች እየተመለሱ ሲሄዱ እየተቃለለ ይሄዳል።

ምክንያቱም የንግድ እንቅስቃሴ በመቆሙ ነው ችግሩ የተፈጠረው። ለምሳሌ የቡና ምርትን በማህበራት ወደ ገበያ እንዲቀርቡ በማድረግና ሌላ ቦታ ያለውን ምርት ወደዚህ እንዲመጣ በማድረግ ችግሩን ለማቃለል ታስቧል። ነገር ግን ችግሩን በዘላቂነት ስለመፍታት ካሰብን ዘላቂ ሰላም በማስፈን ችግሮቹም እየተፈቱ ይሄዳሉ ብለን እናስባለን ይላሉ። እየታየ ያለው ሰላም ዘላቂነት እንዲኖረው ሁሉም የህብረተሰብ ክፍል ሊረባረብ ይገባል ሲሉም መልእክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ

ከደንብ ይዶሎ ናኮም ምርካን ለዘገባው አመሰግናለሁ። አድማጮች፣ አሁን በአሳሳቢውና አነጋጋሪው የኮሮና ቫይረስ ወረርሽኝ ላይ እያተኮረ የጤና አጠባበቅ ማስታወቂያ እናሰማችሁ። ኮሮና ቫይረስ ዓለምን የማዳረሱ ነገር ጥያቄው ይመጣ ይሆን ሳይሆን መቼ ነው

የሚል ነው። ነው የሚሉት የመከላከሉ ዘመቻ ላይ የተሰማሩት ባለሙያዎች። ስለዚህ ራስዎን ነቅተው ይጠብቁ፣ አይረበሹ። እጆችዎን ግን በተከታታይ በሳሙናና በብዙ ውሃ ከመታጠብ አይቦዝኑ። እጆችዎን ይታጠቡ። ውሃና ሳሙና አጠገቡ የሉም፣ እጆ ሲቀፎት፣ በአልኮሆል ያብሱት፣ በአረቄም ቢሆን በካቲካላም ቢሆን

በአካባቢዎ የሚያስለው ወይም የሚያስነጥስ ሰው አለ? በአንድ ሜትር ያህል ርቀት አያቅርቡት። እርሶም ትኩሳት፣ ሳልና ማስነጠስ ከተሰማዎ አንድም ይመርመሩ፣ አንድም ሌሎችን ከምንም አይነት ጀርም ይጠብቁ። ቤተሰብዎን፣ ጓደኞችዎን፣ ማንም በአካባቢዎ ያለን ሰው ጆሮዎችዎንና ሕሊናዎን ያንቁ። የጤና መረጃዎችን ከባለሥልጣናቱና ከታመኑ ምንጮች ብቻ ይከታተሉ ይከተሉ።

ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። በኮሮና ቫይረስ ላይ ያተክረውን የጤና አጠባበቅ ማስታወቂያ ነበር አድማጮች የሰማችሁት። አሁን ወደ ሁለተኛው አጋማሽ ዘገባዎች ወይም ቅንብሮች ነው የምንዘልቀው።

ኬንያ፣ በቻይና የተሠራው የባቡር መስመር አገልግሎት ሥራ ከጀመረ አንድ ሺህ ቀናት ተቆጠሩ። የባቡር መስመሩ በዋና ከተማዋ በናይሮቢና በሞምባሳ ወደብ መካከል እንዲሁም ወደ ትንሿ ናይቫቫ ከተማ ሰውና ዕቃም ያጓጉዛል። የኬንያ መንግሥት ይህን እጅግ ከፍተኛ ወጪ የተገነባ የባቡር አገልግሎት

አገራችን ነጻ ከወጣች ወዲህ ከተሰሩ የመሠረተ ልማት አውታሮች ሁሉ ታላቁ ነው ሲል በኩራት ይናገርለታል። ሶስት ነጥብ ሁለት ቢሊዮን ዶላር ነው የወጣበት። ብዙዎች ኬንያውያን ታዲያ ጎረቤቶቻችን ኢትዮጵያና ታንዛኒያ ካገኙት ዋጋ ጋር ሲነጻጸር እኛ ትብልተናል እያሉ ሲያማርሩ ይሰማሉ። መሀመድ ዩሱፍ ነው ያጠናቀረው። ቆንጅታየ እንዲህ አቀናብረዋለች።

ኬንያ ከናይሮቢ ሞምባሳ ተመላላሹ የባቡር መስመር ስታንደርድ ጌጅ ሬልዌይ ባጭሩ ኤስጂአር ስራውን ከጀመረ በዚህ ሳምንት አንድ ሺህ ቀን መድፈኑን ምክንያት ያደረገ ክብረ በዓል አካሂዳለች። በዝግጅቱ ላይ የሀገሪቱ የባቡር መስመር አገልግሎት የሰው ኃይል ክፍል ኃላፊ አሳቫ ካዲማ እንዲህ ሲሉ ተናግረዋል I would like once again to applaud African Railway Operation Company

የአፍሪካ የባቡር መስመር ኮፕሬሽን በመንገደኞችና በእቃ ጭነት አገልግሎት እንቅስቃሴ ከፍተኛ ክንዋኔ በማስመዝገቡ እንኳን ደስ ያላችሁ ለማለት እወዳለሁ። አሁን በገለጽኳቸውና በሚታዩት እርምጃዎች መሰረት የኬንያ የወደፊት የባቡር አገልግሎት ዘርፍ በግልጽ እየተሻሻለ እንደሚሄድ ነው። ጠቀሜታውም ከወዲሁ እየታየ ነው። በናይሮቢ የባቡር ጣቢያ ክብረ በዓል በዚህ መልክ ሲካሄድ ብዙዎች ኬንያውያን ደግሞ

ወጪው ግን እንዴት ነው ይህን ያህል የሆነው የሚለውን ጥያቄ አሁንም ማንሳታቸው አልቀረም። ኬንያ ከሞምባሳ ናይሮቢ የሚወስደውን 472 ኪሎ ሜትር የባቡር መስመር ለመዘርጋት ከቻይና 3 ቢሊዮን ዶላር በላይ ተበድራለች። ከናይሮቢ ናይቫሻ ለተዘረጋው መስመር ደግሞ ተጨማሪ 1.5 ቢሊዮን ዶላር

ብድር ገብታለች። ነቃፊዎች እነዚህ ፕሮጀክቶች ሀገሪቱን የእዳ ቀውስ ውስጥ ዘፍቀዋል፣ የቻይና የእዳ እስረኛ ልንሆን ነው ብለው ነው የሚያማርሩት። ኦኪያ ኦምታታ የኬንያ መንግስት ከቻይና ጋር የተዋዋለውን ስምምነት ለህዝብ ይፋ ያድርግ ብለው ከአውሮፓውያን 2013 ዓ.ም አንስተው በፍርድ ቤት ሲሞግቱ ቆይተዋል።

የሲጂአር ነገር እንዴት ነው የሆነው? ከቻይና ኤክሴም ባንክ የተወሰደው ብድር ለኮንትራክተሩ ነው የተሰጠው። ኬንያ እጅ የገባ ገንዘብ የለም፣ እዳውን ነው የወሰደችው። ፕሮጀክቱን ያረቀቀው አካል አስፈጻሚውም ተቆጣጣሪውም እሱ መሆኑ ጥያቄ ያስከትላል፣ የጥቅም ውዝግብ አለበትና ሌላው ጥያቄ ኮንትራቱ ላይ ያለው ስታንደርድ ጌጅ ነው ወይንስ ቻይኒስ ስታንደርድ? ቻይኒስ ስታንደርድ ነው።

ስለዚህ መለዋወጫ ብራዚል ሄደን ልንገዛ አንችልም። ከቻይና ነው መግዛት ያለብን። እስከ ዘላለሙ ከቻይና ጋር ተቆራይተናል ማለት ነው። ፍርድ ቤት ከቻይና ጋር የደረሰውን የባቡር መስመር ውል እንዲያፈርስ ነው ኦኪያ ኦምታታ አቤቱታ ያቀረቡት። ወጣበት የተባለው ገንዘብም እጅግ በጣም ተጋዝፎ የቀረበ ነው ብለዋል።

የኬንያ የብዙሀን መገናኛዎች እንደዘገቡት ከሞምባሳ ወደ ናይሮቢ የሚያመላልሰውን የባቡር መስመር ግንባታ ቁጥጥር ስራ ላይ የነበሩ አምስት መሐንዲሶች አንድ ነጥብ ሶስት ሚሊዮን ዶላር ተከፍሏቸዋል። የኬንያ መንግስት በባቡር መስመሩ ፕሮጀክት ከቻይኖቹ ጋር ምን አይነት ስምምነት እንዳደረገ አሁንም ለሕዝብ በይፋ አልገለጸም። በኬንያ ፓርላማ የትራንስፖርት ጉዳይ ኃላፊው ዴቪድ ኮሲንግ

ህዝቡ ለፓርላማ አቤቱታ ማስገባት ይኖርበታል ይላሉ። ይህ ወጪ አላግባብ ገዝፏል ያሉበት ምክንያት ገልጸው ለፓርላማ ቤት ይበሉ ማስረጃ የላቸውም። ሰዎች ማስረጃ ሳይኖራቸው ሲቀር አሉ፣ አሉባልታ ይፈጥራሉ። ፌክ ኒውስ ልበለው

ይነዛሉ። ከአሁን ቀደም በኬንያ የቻይና አምባሳደር ለኬንያውያን ጋዜጠኞች ሀገራችን የንግድ ጥቅምን የሚያስከብር ህግ አላት፣ ቻይናና ኬንያ በሚስጥር ባደረጉት ውል መስማማት አለመስማማት የኔ ፋንታ አይደለም ሲሉ ተናግረው ነበር። የኬንያ መንግስት በፍርድ ቤት የሚሞግቱት ኦምታታ ውሳኔ አላገኙም እስካሁን። ነገር ግን አንዳንድ የመንግስት ባለስልጣናት በህግ የሚጠየቁበት ቀን መምጣቱ አይቀርም ይላሉ።

Currently we have got Article two twenty five clause six, which requires that if you make Mr.

መንግስት ኃላፊነት ላይ ሆነህ ጥፋት ከፈጸምክ በአንተ የፖለቲካ ወይም የመንግስት ኃላፊነት ዘመን የመንግስት ገንዘብ ከጠፋ ስልጣን ላይ ሆነህም ወይም ከለቀክም በኋላ ትጠየቅበታለህ። ስለዚህ እነዚህን ሰዎች መከታተላችንን እንቀጥላለን ብለን ተስፋ እናደርጋለን። በቅርቡ በአፍሪካ ሀገሮች ጉብኝት ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢትዮጵያ ጉብኝታቸው ወቅት በሀገሮቻቸው ሙስናንና ጥገኝነትን የሚያንሰራፉ

ለሰራተኞች ስልጠና የማይሰጡ የአፍሪካ መሪዎችን እንዳስጠነቀቁ የሚዘነጋ አይደለም። ቆንጅ ታየን፣ አመሰግናለሁ ለዘገባው። አድማጮች፣ አሁን በተከታታይ የምናቀርብላችሁ ከኮሮና ቫይረስ ጋር የተያያዙ የተለያዩ ዘገባዎች ናቸው።

የኮሮና ቫይረስ ጉዳይ ያነጋገረ ነው። በዚህ በዩናይት ስቴትስ በትላንትናው ምሽት የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የሰጡትን መግለጫ እንዲሁም የተለያዩ የመንግስት አካላትና ጉዳዩ የሚመለከታቸው ክፍሎች የተናገሯቸውን ተንተርሶ የተቀናበረ ዘገባ ነው። ፕሬዚደንት ዶናልድ ትራምፕ

ዋይት ሃውስ ከገቡ አንስቶ ባለፉት ሶስት ዓመታት በጋዜጣዊ መግለጫው ክፍል ውስጥ ሲገኙ የትናንት ምሽቱ ሁለተኛቸው ነበር። የተገኙበት ጉዳይም የኮርቪድ 19 ወረርሽኝን ለመከላከል የተወካዮች ምክር ቤቱ የ2.5 ቢሊዮን ዶላር በጀት እንዲመድብላቸው ለመጠየቅ ነበር። በዚያውም የአስተዳደራቸውን የመቆጣጠር ጥረት ለአሜሪካውያን መንገር

እስካሁን ባደረግነው ጥረት ምክንያት በአሜሪካ ሕዝብ ላይ ስጋቱ በጣም አነስተኛ ነው። ከትናንት በስቲያ ግን የሀገሪቱ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ጠቅላይ እዝ ባወጣው ማሳሰቢያ

አሜሪካውያን የኮሮና ቫይረስን መሰራጨትና የህይወታቸውን መረባበሽ በየማህበረሰቦቻቸው እንዲጠብቁ መክሯል። በትራምፕ እምነት ግን መገናኛ ብዙሃን ወሬውን ያለ አግባብና ከልክ በላይ እያራገቡ በገንዘቡ ዝውውርና በገበያውም ውሎ ላይ የተጋነነ ስጋት እየፈጠሩ ናቸው። የጆንስ ሆፕኪንስ ዩኒቨርሲቲ የጤና ደህንነት ማዕከል ኃላፊዋ ጄኒፈር ኑዞ ዘገባውንና ገበያውን የማጣጣሚያ ምክር ለግሰዋል።

Obviously, we want to make sure we mitigate the economic impacts and the extent to which public fear is. Berget vam tta anehab tulai leaders imichilonch ananna wadzja ligafai michilonim yezbun segat le makans <laughs> maslatalben yuninji wrrshinyu.

ወደ አካባቢያችን ሊደርስ እንደሚችል መጠበቅ ሊያሳድር የሚችለው ጉዳትም በተቻለ መጠን ዝቅተኛ እንዲሆን ለማድረግ መዘጋጀት አለብን። ለቫይረሱ እየተጋለጡ ያሉት አሜሪካውያን ቁጥር እያሻቀበ በአስሮች መቆጠር ጀምሯል፣ እየጨመረ እንደሚሄድ መጠበቅ አለብን እያሉም ባለሙያዎችና የጤናው ባለሥልጣናት እየተናገሩ ናቸው። ዩናይትድ ስቴትስ እስካሁን ቁጥራቸው ወደ አምስት መቶ የሚጠጋ ሰዎችን መርምራለች።

እነርሱም ቢሆኑ ቻይና ደርሰው የተመለሱ ብቻ ናቸው። እና አሜሪካ ምርመራዋን ታጠናክርና ታሰፋ ይሆን? ፕሬዚደንት ትራምፕ

መመርመር ያለብንን ሁሉን እንመረምራለን። እስካሁን እያገኘን ያለነው ቁጥር ግን በጣም አነስተኛ ነው። ትራምፕ ይህንን ነገር እያናናቁና እያጣጣሉት ነው ሲሉ ዴሞክራቲክ እንደራሴዎች እየወቀሱ ናቸው። የሕግ መወሰኛ ምክር ቤቱ የህዳጣኑ መሪ ቻክ ሹመር አንዱ ናቸው።

አስተዳደሩ እቅድ የለውም። በበሽታዎች መቆጣጠሪያና መከላከያ ማዕከላቱ ውስጥም ሆነ በብሔራዊ የደህንነት ምክር ቤቱ ደረጃ የመከላከል አቅማችንን ሲቀንስና ሲጎዳ ነው

በተደጋጋሚ እያስተዋልን ያለ ነው። በዓለም ዙሪያ ኮሮና ቫይረስ በተዛመተባቸው ከ30 በላይ ሀገሮች ውስጥ ለኮቪድ-19 የተጋለጠው ሰው ቁጥር ከ80 ሺህ በልጧል። ከ2700 በላይ ቁጥር ያለው ተጋላጭ ሞተዋል። የጆንስ ሆፕኪንሷ ጄኒፈር ኑጾ የስርጭቱ አዝማሚያ እየቀጠለ እንደሚሄድ ነው የሚያስቡት። ስርጭቱን የማቆም ሀሳብ ምናልባት ገና ይመስለኛል

ይልቅ ዛሬ ማተኮር ያለብን እንዴት ልንቀንሰው እንችላለን የሚል ጥያቄ ላይ ነው። ዩናይትድ ስቴትስ ውስጥ ግዙፏን ኒውዮርክን ጨምሮ ብዙ ከተሞችና ግዛቶች ለከፋው ዕለት እየተዘጋጁ ይመስላል። የኒውዮርክ አገረ ገዢ አንድሩ ኮሞ ከፌዴራሉ መንግሥት የ40 ሚሊዮን ዶላር ተጨማሪ ድጋፍ ጠይቀዋል።

እኛ የራሳችንን ምርመራ ማድረግ እንድንችል እንዲፈቅድ የፌዴራሉን መንግስት እንጠይቃለን። ግዛታችን እጅግ የሰለጠነ የጤና ጥበቃ መሥሪያ ቤትና እጅግም የተጠናከረ የምርመራ ላብራቶሪ አለው። የፌዴራል መንግስቱን ጸረ ኮሮና ቫይረስ ወይም ጸረ ኮቪድ-19 ብሔራዊ ምላሽ እንዲመሩ ፕሬዚደንት ትራምፕ ምክትላቸውን ማይክ ፔንስን ሰይመዋል።

ሰለሞን አባተን አመሰግናለሁ። ቀደም ብዬ ባስተዋወቅኩት መሰረት አድማጮች ከዚሁ ከኮሮና ቫይረስ ጋር የሚያቆየን ዘገባ ነው። ተከታዩም ይህ ቃለ ምልልስ ታዲያ በትላንትናውና ከትላንት በስቲያ የዓለም አቀፉን የኮሮና ይዞታና ይልቁንም የኢትዮጵያን ይዞታ አስመልክቶ ከዶክተር ዳውድ ሰይድ ሲራጅ ጋር የተላላፊ በሽታዎች ልዩ ሐኪም ናቸው

ቀደም ብለን የጀመርነው እና ሙሉ ማሰማት ሳንችል የቀረ ነው። በትላንትናው ምሽት መጨረሻ ዘላንሴት የተባለው የሳይንስ መጽሔት ላይ የቀረበውን የአፍሪቃ ሀገሮችን ይዞታና አው ሁኔታውን ተመልክቶ ያቀረቡትን አስተያየት ጀመር አድርገን ነበር ያቋረጥ ነው። አሁን ወደ መቃለ መልሳችን እንሄዳለን። አለም አቀፉን ይዞታ እንዴት ይገመግሙታል? የሚታዩት አህዞች አንድምታስ ምንድን ነው? በሚል ላቀረብኩላቸው ጥያቄ እንዲህ ይመልሳሉ። አመሰግናለሁ አሉላ

ሁል ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየዓመቱ የሚመጣው ኢንፍሉወንዛ የምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለ ነው በጣም በጣም ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ

በአጠቃላይ የዓለም ህዝብ ለዚህም የተጋለጠ በመሆኑ ምክንያቱ ካሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናውቀው ሁሉ ጊዜ ፍራቻው የሚጠበቅ ነው። አስፈላጊም ነው ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠች ነው የሚለው ነገር አነጋጋሪ ሆነዋል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው እስከ ሰማንያ ሺህ የሚደርሰው ኮንፈርምድ

ሊገዝ ነው የተባለ ያለው ከዚህ ውስጥ የተረጋገጡ ተረጋገጠ ማለት ነው። አዎ በምርመራ የተረጋገጠ። ነገር ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የአለም የሕክምና ማህበር ደብልዩ ኤች ኦ እንደ መመሪያ አድርገው የሚወስደው ምንድን ነው? ምልክቱን ያሟሉ ሰዎች በሙሉ የተጠርጣሪ የሚባሉት ናቸው እነዚህ

እንዲተቃለሉ ነው። እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር ይነጋግራል ስለሆነ እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ ሁለት ሺህ አምስት መቶዎቹ ያህል ሲሞቱ ከአስር ሺህ የሚገመቱት የከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው። አሁን የዓለም የጤና ድርጅት ተወካዮች ቻይና ደርሰው ተመልሰዋል። በዶክተር ብሩስ አይልዋርድ የሚመራው ኮሚቴ

ዋን ሳይቀር ደርሶ ጎብኝቶ ተመልሷል። የቻይናን መከላከል እንቅስቃሴ በደንብ አድንቃዎት ነው የተመለሱት። ምክንያቱ ምንድን ነው ያለው በከፍተኛ የሀገሪቷ የፖለቲካ ባለስልጣኖች እና የህብረተሰቡ ክፍሎች የሚመራ በጣም በሌላ ሀገር ሊደረግ ይችላል ወይ እስከሚባል ድረስ የሚያክል ከተማዎችን ከአስራ አምስት ሚሊዮን ህዝብ በላይ ሙሉ ለሙሉ ከማንኛውም የኢኮኖሚ የህይወት እንቅስቃሴ ያቋረጠ ሎክዳውን ያሉት አድርጋ ነው ይሄ ሁሉ

እየተካሄደ ያለው እና እየተላለፈ ያለው እያንዳንዱ አገር መጠየቅ ያለበት ይህን ጥያቄ ነው። የትኛው አገር ነው ይህን ያህል መስራት የሚችለው የሚለውን ነገር በጣም በጣም አጠያያቂ እና ይህንን ስታይ አስፈሪ ያደርገዋል።

እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር፣ በቀጥታም በተዘዋሪም የሚመጡት እድል ከፍ ባለበት። በእርግጥ ሕብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩም ገልጠዋል። የሚታወቁ ክፍተቶች እንደመኖራቸው በእነኚህ ቁጥሮችም ውስጥ ይሄ ሁኔታ ኢትዮጵያን የቱን ያህል ሊያሳስብ ይችላል? ምንስ አሁን ከሚያደርጉት የተለየ መስራት አለባቸው ይላሉ። ይሄ መቼስ በጣም ከባድና አነጋጋሪ ጥያቄ ነው እንደምታቀው

የአገራት አቅም ሁሉም አንድ አይደለም። የተወሰነ ነው። የፈለገውን ያህል ብንዘጋጅ የት ላይ ነው መድረስ የምንችለው የሚለው ጥያቄ ሁልጊዜ መጠየቅ አለበት። አቅም ጉዳይ ይህ እንደዚህ አይነት ነገሮችን ውሳኔ ለመወሰን

የሚከልልህ ነገር ሊኖር ይችላል። አሁን እንደ ኢትዮጵያ አይነት ሀገሮች ይሄ ህመም የሚያስፈራቸው እንዳይገባ ከመከላከሉ አልፎ አንዴ ከገባ ምን ያህል አቅም አለን በሽተኞችን ለማከም በአይሲዩ ደረጃ በከባድ በኦክሲጅን የሚያስፈልጋቸው ቬንቲሌተር የሚያስፈልጋቸው በሽተኞች ካሉ ማለት ነው። እንግዲያው ምን ያህል አቅም አለን? ምን ያህል ስተዘጋጅተናል? እንዲሁም ደግሞ ይህንን ህመም ስርጭት ለመቆጣጠር ህብረተሰቦችን ሙሉ ለሙሉ ዘግቶ

አስራ አራትም ቀን ይህን፣ ከዛ በላይ አቆይቶ ይህንን ህመም በተፈጥሮ አካሄዱ ለማክሰም ምን ያህል ዝግጁ ነን ወይም ችሎታው አለን የሚለው ጥያቄ ከጠያቅ በጣም በጣም በጣም ያስጨንቃል፣ ምንም ጥርጥር የለውም። ሁሉም የአዳጊ ሀገሮች ይሄ ጥያቄ ከባድ ጥያቄ ነው። መልሱም በደንብ መዘጋጀት የማይቻልበት ደረጃ ላይ

መሆንህን ነው የሚነግረህ። ግን ይሄ ሆኖ ግን የምትችለውን ያህል መንቀሳቀስና መረባረብም ያለ ነገር ነው። አሁን ኢትዮጵያ በጤና ጥበቃ ሚኒስቴር በኩል የሚደረገው ያለው እንቅስቃሴ በጣም ተደራጅቶ ያሉትን ክፍተቶች በየቀኑ እየፈተሹ በማየት ደረጃ ያለበት ሁኔታ ነው ያለው። ትንሽ እኔ የሚያስጨንቀኝና የሚያሰጋኝ ምንድን ነው በመንግስት ደረጃ የሚያስፈልገውን ያህል ትኩረትና

አቴንሽን ተሰጥቶት ከጤና ጥበቃ ሚኒስትርና ከሌሎች የህክምና ባለሙያዎች ጋር በመረባረብ ስራው እየተሰራ ነው የሚለው ነገር ሁሌ ጥያቄ ውስጥ የሚከተት ነገር ነው። ምክንያቱም እንዳልከው ኢትዮጵያ አየር መንገድ ወደ ቻይና መብረሩን ቀጥሏል። አንድ ትልቅ ጥናት ላንሴት የሚባለው የህክምና መጽሔት ላይ ፐብሊሽድ ሆኖ ነበረ። አፍሪካ ዝግጁ ናት ወይ የሚለውን ነው ጥናቱ ያየው ለዚህ ለኮሮና ቫይረስ መከላከል እና ይሄ ጥናት ሲያስቀምጣቸው አገሮቹን

በጣም በከፍተኛ ደረጃ ይሄ ህመም ሊገባባቸው ይችላሉ ተብለው የሚፈሩ አገሮች ብሎ ሶስት አገሮች ያስቀመጠ ኢጅፕት፣ አልጄሪያና ሳውዝ አፍሪካ ናቸው። ይህም በምንድን ነው ያወጡት መሰለህ ከቻይና ኢንፌክሽኑ ይሄ ህመም ካለባቸው አገሮች ተነስተው ወደ አገራቸው የሚበሩትን የሰው ብዛት በማየት ነው። ይህንን ጥናት ያደረግነው ነው ያሉት ሳይንቲስቶቹ ሲናገሩ፣ ትንሽ ጥያቄ አለኝ እኔ ምክንያቱ ኢትዮጵያ

በጣም ትልቅ ሀብት ስለሆነች እና ኮኔክት የሚያደርጉ ወደ ተለያዩ ሀገሮች የሚሄዱ ሰዎች ስለሚያልፉባት ኢትዮጵያ እዛ ውስጥ ገባ ነበረው የሚል ጥያቄ አለኝ። ነገር ግን ኢትዮጵያንም በጣም ወደ ታችም አላወረዷትም። በሁለተኛ ደረጃ መካከለኛ ሪስክ ወይም ደግሞ ይሄ ህመም ሊገባባቸው ይችላሉ ተብለው ከሚፈሩት ሀገሮች ውስጥ ያስቀመጧት ኢትዮጵያን ወደ ስድስት ሰባት ሀገሮች አሉ ከአፍሪካ እዛ ውስጥ የሚያስፈራውና እኔም ከምጠረጥረው ነገርና ከምፈራው ነገር ውስጥ ይሄ ነገር ያረጋገጠልኝ ነገር ቢኖር ምንድን ነው

እነሱ ኢጅፕትን፣ አልጄሪያን እና ሳውዝ አፍሪካን በተወሰነ መልኩም ቢሆን እንኳ የሄመን ቢገባ ለመከላከል አቅሙም እንቅስቃሴውም ችሎታውም ሊኖራቸው ይችላል ብሎ ገምቷቸዋል። ግን ሁለተኛው ደረጃ ያስቀምጣቸውን ሀገሮች ኢትዮጵያ ያለችበት የመቆጣጠር አቅማቸው በመካከለኛ ወይም ያነሰ የሚያስፈራ ብሎ የሄመን የመግባትና

የመሰራጨት ከፍተኛ ያሉ ናቸው ብሎ ነው ያስቀመጣቸው። ቮልነራብሊቲ ብሎታል። በጣም ቮልነራብል ናቸው ብሎ ነው ያስቀመጠው።

እና ይሄንን ስታየ አየር መንገዱን መብረሩን መቀጠሉን ስታየው ይሄ ህመም ደግሞ አንዴ ከገባ ያለውን የህክምና ኢንፍራስትራክቸር ያለንን አቅም ስታየው ሁልጊዜ ጊዜ ይሄ ለማንኛውም ሰው ሊያስጨንቀው ይገባል። ምክንያቱም መጨነቅ ሪስፖንድ የሚያመጣ ከሆነ የሚቀጥለውን ስቴፕ እንድናስብ የሚያደርገን ከሆነ መጨነቅ አለብን። ይህንን ምክንያቱ አንድ ነገር ቢሆን ምንድን ነው የምናደርገው የሚለውን ጥያቄ ካነሳን ከመግባቱ በፊት የሚኖረውን መከላከል እንድንሰራበት ስለሚያደርገን ነው።

መልካም። ዶክተር ዳውድ፣ ይሄ ሁኔታ ምናልባትም ይበልጥ በጥልቀት እንድንነጋገር የመንግስት ባለስልጣናትንም ጨምሮ የአየር መንገዱንም ባለስልጣናት ያካትተ ውይይት የሚጋብዝ ይመስለኛል። በቀጣዩ ቀናት ውስጥ ባለስልጣናቱን ማግኘት ከቻልን ሁኔታውን በቅርበት ማየት የሚያስችል ውይይት እናደርጋለን። ገና ከመንገድ ከመመለስ ነው ያገኘሁት። ለአሁኑ ለጊዜው አመሰግናለሁ፣ ጊዜ አመሰግናለሁ።

አሁን የዜና ማጠቃለያ እናነባለን። ኮሮና ቫይረስ ከቻይና ውጭ መስፋፋቱ ዓለምን እጅግ ያሳስባል ሲል የዓለም የጤና ድርጅት አስጠንቅቋል። ቻይና ውስጥ የአዲስ በሽተኞች ብዛት በተከታታይ ለሁለተኛ ቀን እየቀነሰ ቢሆንም እኛን በከፍተኛ ደረጃ የሚያሳስበው በተቀረው ዓለም እየሆነ ያለው ነው ብለዋል የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሓኖም ነው። ዶክተር ቴድሮስ ይህን ዛሬ ለጋዜጠኞች የተናገሩት

ጀኔቫ ባደረጉት ዕለታዊ መግለጫ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ሲናገሩ ቢያንስ በ37 ሀገሮች ከ82000 በላይ የሚሆኑ ሰዎች በታመሙበት በአሁኑ ወቅት ዩናይትድ ስቴትስ ውስጥ መግባቱ አይቀርም፣ ነገር ግን ሀገሪቱ ምላሽ ለመስጠት ዝግጁ ናት ብለዋል። የማይቀር ነገር ይመስለኛል። በአነስተኛ ደረጃ ወይም በትልቁ ሊገባ ይችላል። የሆነ ሆኖ እኛ ሙሉ በሙሉ ዝግጁ ነን ሲሉ

ፕሬዚደንት ትራምፕ ትላንት ዋይት ሃውስ ቤተ መንግስት ሆነው ለጋዜጠኞች ተናግረዋል።

የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጨምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች ከአቀናባሪያችን ብርሃን ኃይሉና ከተጠቂው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታበላቸውና ከተቀሩ ባልደረቦች ጋር በዚሁ እሰናበታለሁ። ነገ አርብ እንገናኝ። ያስተናገድኳችኋለሁ ከበደ ትግርኛ ይቀጥላል። ሰላም ደህና ደሩ።